ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቦታው የነበረው የሰራዊቱ አመራር ገብርኤ ማለትም ሻለታ መሳፍንቱ ጋቡ በውቂያው ላይ መጨረሻ ሰዓት ላይ ከበባ ተደርጎበት ነበር። በዛ ላይ ራሱን በራሱ በያዘው መሳሪያ ነው እያጠፋነው። የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ቃል አቀባይ አቶ መንግስቱ ወልደ ስላሴን ድምፅ ነው የሰማነው። የድርጅታቸውን የታጣቂዎች መሪ አሟሟት ሁኔታ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም እኛ አምስት ሺህ የምናክል ኢትዮጵያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው ያ ህዝብ ስላደረገልን ነው ያ ህዝብ ማለት ደግሞ ፊደል ካስትሮ ነው አቶ ይብራም ሀሪ ናቸው። እኛው በቅርቡ ከዚህ አለም በሞት የተለዩት የኪዩባውን መሪ ፊደል ካስትሮን የመታሰቢያ ስነ ስርዓት በአዲስ አበባ ለማካሄድ እየተዘጋጀ ያለው የቀድሞ የኪዩባ ተማሪዎች ኢትዮጵያውያን አስተባባሪ ናቸው። የዚህንም ዝርዝር ዜናውን ተከትሎ በሚሰሙት የመጽሄቱ እርሶች ውስጥ እናቀርባለን። የኪዩባና የፊደል ካስትሮ ሚና በጉልህ ሳይጠቀስ የአፍሪካ ታሪክ በትክክልና በምሉእነት ሊጻፍ አይችልም ሲሉ የአፍሪቃ ህብረት ምክትል ኮሚሽነር ተናገሩ። ለምሽቱ ከያዝናቸው ዜናዎች መካከል አንዱ ነው። ሌሎች በርከት ያሉ ዝግጅቶችም አሉን። ሳምንታዊ ቅንብሮች፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ የሰኞ ህዳር 19 2009 ዓ.ም ዝግጅቶች ጋር አስተናጋጆቻችሁ አሉላ ከበደና ቆንጅ ታየነን። ፕሮግራማችንን ብርሃን ኃይሉ ትመራለች። በቅድሚያ የሰአቱ የዓለም ዜና ማዕከላዊ ሶማሊያ ውስጥ የመንግስት ደጋፊ ሚሊሺያዎችና የጽንፈኛ እስላማዊ ቡድን የአልሸባብ ታጣቂዎች ከባድ ውጊያ አካሂደው ቢያንስ ሀያ ስድስቱ የአልሸባብ ተዋጊዎችና ሶስት ሲቪሎች መገደላቸውን የክልሉ መንግስት ባለስልጣናት ገለጡ። የሶማሊያ ፌዴራላዊ መንግስት ክፍለ ግዛት በሆነችው በጋልሙዱግ የጸጥታ ሚኒስትር የሆኑት ኡስማን ኢሳ ኑር በሰጡት መግለጫ የአልሸባብ ታጣቂዎች ከነሱ ጭቆና ራሳቸውን ለማውጣት ብረት ያነሱ ሲቪሎች ላይ ጥቃት ከፍተዋል ብለዋል። ከሞቱት በተጨማሪ ቢያንስ ስድስት ሲቪሎች እንደቆሰሉ ነው ሚኒስትሩ የተናገሩት። ትናንት እሁድ ማታ ክልሉ ለውጭ መገናኛ ዝግ ተደርጎ ስለነበረ ሁኔታውን በነጻ ምንጭ በኩል ለማጣራት አልተቻለም። በሌላ ዜና የፕሬዚደንት ባራክ ኦባማ አስተዳደር ለዩናይትድ ስቴትስ የጦር ኃይል የሶማሊያው ነውጠኛ ቡድን አልሸባብን በጦር እንዲያጠቃ የተሰጠውን ሕጋዊ ስልጣን አስፍቶታል። ኒውዮርክ ታይምስ ጋዜጣ ከፍተኛ የዩናይትድ ስቴትስ ባለስልጣናትን ጠቅሶ ዛሬ ባወጣው ዘገባ አስተዳደሩ የዩናይትድ ስቴትስ ምክር ቤት የመስከረም አንዱ የአሸባሪ ጥቃት ግብረ አበሮች ላይ ወታደራዊ ጥቃት እንዲካሄድ የሰጠው ትዕዛዝ ወይም ፈቃድ አልሸባብንም እንዲጨምር አድርጓል። ይህ እርምጃ አስተዳደሩ ጸረ ሽብርተኝነት ከአፍጋኒስታን ርቀው በሚገኙ የጸረ ሽብርተኛ እርምጃን ከአፍጋኒስታን ርቀው ባሉ ስፍራዎች ከልክ በላይ አስፋፍቶታል ብለው አንዳንድ የህግና የውጭ ፖሊሲ ኤክስፐርት ቶች ላይ ስጋት ማሳደሩን የጋዜጣው ዘገባ ያመለክታል። በተጨማሪም እርምጃው ቀጣዩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአፍሪካ ቀንዷ ሀገር በሺዎች በተቆጠሩ ጽንፈኛ እስላማዊ ታጣቂዎች ላይ ጥቃት ለማካሄድ ስልጣናቸውን የሚያጠናክርላቸው እንደሚሆን ተጠቁሟል። ካሁን ቀደም ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ2014 ዓ የቡድኑ ከፍተኛ መሪ የነበረውን አብዲ ጎዳኔን የገደለውን ጨምሮ የአልሸባብን መሪዎች ኢላማ ያደረጉ በርካታ የአየር ጥቃቶችን አካሂዳለች። ከዚያም በተጨማሪ የሶማሊያ መንግስትና የአፍሪካ ህብረት ወታደሮች አልሸባብ ላይ በሚያካሂዱት ውጊያ የሚያግዙ አነስተኛ ቁጥር ያላቸው አሜሪካውያን የደህንነትና ወታደራዊ አባላት ሶማሊያ ውስጥ ይገኛሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኩባና የፊደል ካስትሮ ሚና በጉልህ ሳይጠቀስ የአፍሪካ ታሪክ በትክክልና በምልአት ሊጻፍ አይችልም ሲሉ የአፍሪካ ህብረት ምክትል ኮሚሽነር ተናገሩ። በደቡብ አፍሪቃ የጸረ አፓርቴይድ የማለት የዘር መድሎ የጸረ ዘር መድሎ የትግል እንቅስቃሴና አህጉሪቱ ከቅኝ አገዛዝ ነጻ ለመውጣት ባደረገችው ትግል ወዳጆቿ ጥቅስ በጣም ጥቂት በነበሩበት በዚያ ዘመን ኪዩባ ያበረከተችው እገዛ ግዙፍ መሆኑን ምክትል ኮሚሽነር ኤራስተስ ሙዌንቻ ዘርዝረዋል። ጄምስ በቲ ከዚሁ ከዋሽንግተን ዲሲ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል። ለትግሉ የሚያግዙ የነፃነት ተዋጊዎችን በማሰልጠንና ሙዌንቻ አስፈላጊ ያሏቸውን ልዩ ልዩ ድጋፎች የለገሱት ካስትሮ የሚሰብኩትን ነው በአፍሪካ በተጨባጭ እውን ያደረጉት ብለዋል። ኪዩባ በካስትሮ አመራር ከአፍሪካ ልማት ጋር የተሳሰሩ መሪ ነበሩ ሲሉም አወድሰዋቸዋል። አስ ዩ ኖው ኪዩባ ሃስ ፕሮቫይደድ ሰፖርት ኢን ዘ ፎርም ኦፍ ሜዲካል ዶክተርስ እንደምታውቁት ኩባ የሕክምና ዶክተሮችን በመላክና አፍሪቃውያንም በሕክምና ሙያ በማሰልጠን ረድታለች። አሁን በቅርቡ እንኳን የኢቦላ ወረርሽኝ በገጠመን ወቅት ኩባ ማዕቀብ የተጣለባት አገር ብትሆንና ሁኔታዎችን ማዳጋች ቢሆን እንኳን ዶክተሮችን በመላክና የተቻላትን ሁሉ በማድረግ በወረርሽኙ የተጠቁትን አገሮች ከከፋው ጉዳት ለመታደግ ከደረሱት አገሮች አንዷ ናት ብለዋል። ኩባ ከአህጉሪቱ ከቅኝ አገዛዝ ነፃ ለመውጣት ባደረገችው ትግል ከአፍሪካ ጎን መቆም ብቻ ሳይሆን በልማት ግስጋሴዋን ወቅት የረዳች አገር ናት ሲሉ አወድሰዋል ምክትል ኮሚሽነሩ። ኪዩባ በአፍሪቃ ሁለንተናዊ እንቅስቃሴዎች የነበራት ሚና ጉልህነት የሚታወቅና በወጉ የተዘገበ መሆኑን የተናገሩት የአህጉራዊ ህብረት ረዳት ኮሚሽነር የአፍሪቃና የኪዩባ ግንኙነት ያለሟቹ የረዥም ጊዜ መሪዋ ፊደል ካስትሮ አይጻፍምም ብለዋል። ከዲሞክራሲያዊት የኮንጎ ሪፐብሊክና ከነጻነት በኋላ የመጀመሪያው የአገሪቱ መሪ ከነበሩት ፓትሪስ ሉሙምባ ጋር አስተዳደራቸው የጀመረውን የኪዩባ አፍሪቃነት አጋር ታሪክ እስከ ደቡብ አፍሪቃዊ የጸረ አፓርታይድ የጸረ ዘር መድልዎ ትግል የዘለቀ መሆኑን አስታውሰዋል። አፍሪቃን በምላሹ ከኪውባ ጎን መቆሟን የተናገሩት ሙንቻ ደሴቲቱ ሀገር በበረታ ዓለም አቀፍ ማዕቀብ በተለይም ደግሞ ከዩናይትድ ስቴትስ በተደረገባት ጫና ስር በወደቀችበት ጊዜ አፍሪካ የኪባ ሀጋርነቷን አረጋግጣለች ነው ያሉት። አፍሪካ ሀስ ኮንሲስተንት አገሮች የመረጡትን አይነት የልማት ስርዓት የመከተል መብት አላቸው፣ በሚል አፍሪቃ በኪዩባ ላይ የተጣለው ማዕቀብ እንዲነሳ የሚጠይቅ የረቂቅ ህግ በተባበሩት መንግስታት ድርጅት በተደጋጋሚ በማቅረብ በአፍሪቃ ህብረትና ቀደም ሲልም በአፍሪካ አንድነት ድርጅት እንዲጸድቅ አድርጋለች። የተቀረው ዓለም ኪዩባ ለታሪኳ የሚሆነውን መምረጥ መብቱ መብረጥ ወይም የመምረጥ መብት አለው ብላ አፍሪቃ አታምንም ነው ያሉት ሙንጫ አክለውም ማዕቀቦቹ የታለመውን ግን ግብ ያለመምታታቸውን በተለይም ደግሞ ለበርካታ አስርታት የዘለቀውን ማዕቀብ የጣለች ና ያንንም የማዕቀብ ስርዓት ያራመደች ዩናይትድ ስቴትስ በመጨረሻው ተገንዝበዋለች ብለዋል ይህ በዚህ እንዳለ በዩናይትድ ስቴትስ ና በኩባ መካከል ያለው ወዳጅነት ከ ሀምሳ አመታት በኋላ መታደሱ አስደሳች መሆኑን በኩራት የገለጹት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሟቹ የቀድሞ የኩባ ፕሬዚደንት ፊደል ካስትሮ ሞት የተሰማቸውን ማሀዘን ዲፕሎማሲያዊ በሆነ መንገድ ለቤተሰባቸው ገልጸዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ግን ቀድሞውኑ በዩናይትድ ስቴትስና በኩባ መካከል በፕሬዚደንት ባራክ ኦባማ የተጀመረውን ዲፕሎማሲያዊ ግንኙነት አልወደዱትም። የፊደል ካስትሮን ሞት በተመለከተም ነፍሰ ገዳይና አምባገነን በሚል ጠንካራ አስተያየት ነው የገለጹት። በሁለቱ አገላለጽ ላይ የታየውን ልዩነት አስመልክቶ በመጽሔት ክፍለ ጊዜ አንድ ዘገባ እናክላለን። የሶሪያ መንግስት ኃይሎች ዛሬ በአሌፖ ምስራቃዊ አካባቢ በተቃዋሚ ተዋጊዎች ላይ በተከታታይ ድል ማግኘታቸውን የመንግስቱ ዜና ማሰራጫዎችና የመብት ተሟጋቾች ገለጡ። በአማጺያን እጅ ያለውን ምስራቅ አሌፖ አካባቢ ሁለት ቦታ ላይ ለመክፈል የተያዘ ቅድ መሆኑንም ጠቁመዋል። አሌፖ የሶሪያ ጦር ሰራዊት በሩሲያ የአየር ጥቃት እየተረዳ የያዘውን የማጥቃት እርምጃ ዋና ትኩረት ሆና መቆየቷም ተዘግበዋል። በከተማዋ 250 ሺህ የሚገመቱ ሲቪሎች በመንግስቱ ኃይሎች ከበባ ምክንያት መግቢያ መውጫ አጥተው በመጠመዳቸው የምግብና የሕክምና አገልግሎት ችግር ላይ መውደቃቸውንም በዓለም አቀፍ ደረጃ አሳሳቢ መሆኑ ተዘግቧል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጅ ይታየንን በዓለም ዜናዎች የጀመረው የዛሬ ሰኞ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ድረስ ይቀርባል። በጎንደር የተለያዩ አካባቢዎች አሁንም ውጊያው እየተካሄደ ነው ይላል አርበኞች ግንቦት ሰባት። መንግስት በበኩሉ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከሩ ያላቸውን የጥፋት ኃይሎች የታጣቂዎች በቁጥጥር ስር አውያለሁ እያለ ነው። ሰለሞን ክፍሌ ተከታዩን አጠናቅረዋል። ለዚህ ዘገባ መነሻችን ኢሳት ማለት የኢትዮጵያ ሳተላይት ቴሌቪዥን ባለፈው ሳምንት ያቀረበው ዜና ነው። ኢሳት በዚያ ዘገባው በአርበኞች ግንቦት ሰባት ውስጥ ከፍተኛ ወታደራዊ አዛዥ የነበሩት ሻለቃ መሳፍንት ጥጋቡ ሰሜን ጎንደር ውስጥ በተካሄደ ውጊያ እጃቸውን ላለመስጠት ሕይወታቸውን አጥፍተዋል ይላል። የታጣቂዎቹ አዛዥ ያን እርምጃ የወሰዱትም ተዋጊዎቻቸው በመንግሥቱ ኃይሎች ከተከበቡ በኋላ መሆኑን አስረድቷል። የአርበኞች ግንቦት ሰባት ታጣቂዎች በሻለቃ መሳፍንት ጥጋቡ እየተመሩ ከኤርትራ ወደ ኢትዮጵያ ግዛት ገብተው አርማጭሆ ላይ ከመንግሥት ወታደሮች ጋር ውጊያ እንደ ገጠሙም በከባድ ብረት ለበስ ጦር መሣሪያ ጥቃት እንደ ተከፈተባቸው ዜናው ያብራራል። ሻለቃ መሳፍን ጥጋቡ የኢህአዴግን ሰራዊት ከድተው በአውሮፓ ላክሰምበርግ ይኖሩ እንደነበርና ትግሉን ተቀላቅለው እስከ ዕለተ ሕልፈታቸው ሲያገለግሉ እንደ ቆዩም የኢሳት ዜና ያስረዳል። የሻለቃ መሳፍን ጥጋቡ አሟሟት እንዴት ነው? መንግሥት በውጊያ ላይ የተገደሉ ሲል፣ አርበኞች ግንቦት ሰባት የራሳቸውን ሕይወት ያጠፉት ራሳቸው እጅ ላለመስጠት ሲሉ ነው ይላል። የአርበኞች ግንቦት ሰባትን የፖለቲካ ጉዳዮች ኃላፊና ቃል አቀባይ አቶ መንግሥቱ ወልደስላሴን ዛሬ ጠዋት አግኝቼ አነጋግሬያለሁ። መቼ ነበር ከመንግሥቱ ኃይሎች ጋር ውጊያ የተካሄደው ስል ላቀረብኩላቸው ጥያቄ በመመለስ ነው የጀመሩት። ባለፈው ሳምንት መክሰኞ ነው፣ ህዳር አስራ ሶስት ማለት ነው። በፍጣፊ ከዙሪያ ላይ ከወያኔው ሰራዊት ጋር የአርበኞች ግንቦት ሰባት ሰራዊት ውጊያ አድርጎ ነበር። ከፍተኛ ውጊያ ነበረ። በወያኔ ሰራዊት በሜካናይዝ የታገዘ ውጊያ ነበር እየተደረገ የዋለው። በቀን ነበር የተደረገ ውጊያ። በዛ ላይ እንግዲህ በቦታው የነበረው የሰራዊቱ አመራር ገብርዬ ማለትም ሻለቃ መሳፍን ጥጋቦ በውጊያው ላይ መጨረሻ ሰዓት ላይ ከበባ ተደርጎበት ነበር። በዛ ላይ ራሱን በያዘው መሳሪያ ነው እያጠፋው። ተወሰኑ የእኛ ሰራዊቶች ወጥተዋል። እሱ ግን መሪ ስለሆነ ከፍተኛ ጫና እሱ ላይ በርትቶ ስለነበር ላለመያዝ ሲል ነው ራሱን ያጠፋው። ከመንግስቱ የተሰጠ መግለጫ ግን በውጊያ መሀል ተገደሉ እንጂ የራሳቸውን ሕይወት አጠፉ አይልም። እናንተ፣ ትክክለኛው ሁኔታ እንዴት ነው ያረጋግጣችሁ? አው ከዛ ኮ የወጡ ሰዎች አሉ። እሱ መሪ ስለሆነና ከፍተኛ አዋጊም ስለነበረ በቦታው ላይ ትኩረት ሰጥተው እሱንም ከበባ አድርገውበት እሱና የተወሰኑ ልጆችን ከበባ አድርገውባቸው ነበረ። በዛ ምክንያት ነው ከዛ ወጥተዋል። ከዛ በኋላ ወጥተውም እኮ በተከታታይ በአስራ ስድስት ና በአስራ ሰባት ሰሞኑን ይሄ ሁለት ቀን ለው ሌላ ማጥቃት ሰንዝረዋል። ከዛ ከወጡ በኋላ የጀግንነት አሟሟት ሞተ እኛ ላይ የወታደራዊ በላይነት ተደረገብን ብሎ መቼም አይገልጽም። የምታውቁት ነው። በዛ ላይ የገለጸው መግለጫም ጠቅላላ የገባው ሰራዊት መቶ አስራ ሶስት ነው። ሰባ ሶስቱን ይዤ አለሁ። አስራ አምስት ገድ እያለሁ እያለሁ ሊያወራበት ሂደት አለ። ይህ ከአሁን በፊት በተደጋጋሚ የሚሰጠው የውሸት ፕሮፓጋንዳ ነው። ሁልጊዜ አጥፍቻቸዋለሁ ነው የሚለው። ሁልጊዜ አጥፍቻቸዋለሁ ነው የሚለው። ለዚህ ማመሳከሪያ የሚሆን ከዚህ ቀጥሎ ያሉ በአስራ ስድስት ና በአስራ ሰባት ከትናንት ወዳ ውጊያ ተደርጓል። አሁን ጎንደር አካባቢ ግጨው የተባለ ቦታ ከዚሁ ከወያኔ መከላከያ ማለት የአስቸኳይ ጊዜ አዋጅ ግብረ ሀይል የሚለው ከትግራይ ያመጣቸው ሰራዊት አሉ ከእነሱ ጋር ገጥሞ ጎንደር አካባቢ ላይ ሀያ ሁለት ገድሎ ሀያ ዘጠኝ አቁስሏል የክልሉ ማለት የአማራው ክልል ቃል አቀባይ አቶ ንጉሱ ጥላሁን እንዲያውም ባለፈው ሳምንት መሆን አሁን ውጊያ ፈጽመው አልተካሄደም እየተካሄደ የለም ሲሉ ገልጸውልናል እስኪ የእርስዎን አስተያየት የሚገርመው ይሄ ነው የክልሉ ቃል አቀባይ ያን አይነት መግለጫ ምንም አይነት ውጊያ እንዳልሰሙ ተናግረዋል፣ እዛው አጠገባቸው ላይ ሆነው። ግን በፌዴራል የሰጠውን መግለጫ ደግሞ ሰምታችኋል። የሚገርመው ነገር አስቸኳይ ጊዜያዊ ግብረ ኃይል ማለትም ይሄንን ውጊያ ያደረጉትም ውጊያውን በሚስጥርነት ነው እያያዙ ውጊያው እየተደረገ ያለው አማራ ክልል ሆኖ እያለ ከትግራይ የመጡ ኃይሎች ናቸው። በአምሳ ስድስት መኪና ተጭነው ነው የመጡት። እነዚህ የልዩ ኃይል የኮማንድ ፖስቱ ማለት ነው እነሱና ከዛው ከትግራይ ክልል የመጡ የአጋዚ ጦር አባላት ከእነሱ ጋር ነው ውጊያ የተደረገው። ይህን ውጊያ እንግዲህ የክልሉ ቃል አቀባይ የተነገረውን ብቻ ነው መናገር ያለበት። በፌዴራል የተያያዘ ነው የዚህ ኮማንድ ፖስት ጉዳይ። በክልሉ ውስጥ ምንም አይነት ስልጣን የለው። የሚደረጉ ሂደቶችን የመግለጽም ሆነ የማስተባበል ምንም አይነት ስልጣን ስለሌለው መናገርም መብቱ ስለሌለው ነው እንጂ እንዴት ነው ይሄንን የማያውቀው? ብዙ አጠገባቸው ላይ ደ ተኩል ሊሰማበት የሚችልበት አካባቢ ያለው ሰው እያለ ፌዴራል ደረጃ ላይ መግለጫ መሰጠቱ እንዴት ነው ሊሆን የሚችለው? ይሄ የአሁኑ የእናንተ እንቅስቃሴ በጎንደር ሲካሄድ ከቆየው ህዝባዊ ተቃውሞ ጋር ግንኙነት አለው? በጎንደር ብቻ ሳይሆን በመላ ኢትዮጵያ እየተደረገ ከነበረው እንቅስቃሴ ጋር ቀጥተኛ ግንኙነት አለው ነው የምንለውኛል ለምን ከአሁን በፊት እንዲሆን በነበረው ህዝባዊ እንዲተኝነት አርበኞች ግንቦት ሰባት በመላ ኢትዮጵያ ውስጥ መዋቅር አለ። በዛ መዋቅር ሲሰራ ነበረ። በኦሮሚያም በአማራው ክልሉም እንደዚህ ጎልቶ የወጣው ብቻ ሳይሆን በሌሎች አካባቢ የተነሱ ትናንሽ አመቶች ላይ እንዲህ ተግኝነቶች ላይ በሙሉ የአርበኞች ግንቦት ሰባት መዋቅር እዛ ውስጥ አለ። እዛ እንቅስቃሴዎች ውስጥ አለ። የወልቃይት ማንነት ጥያቄ ይሄ አሁን እንደገና ደግሞ የአማራ ማንነት ጥያቄ ባለ፣ በኦሮሚያ ውስጥ ያለው የፕላኑን ተከትሎ ግጭቱ ከተነሳበት ጀምሮ እስካሁን ይደረሰበት ደረጃ በሙሉ የአርበኞች ግንቦት ሰባት በህዝቡ ውስጥ እንዳለ ላረጋግጥልህ እወጣለሁ። አንድ የመጨረሻ ጥያቄ ላንሳ። አርበኞች ግንቦት ሰባት ከተመሰረተ ቆይቷል፣ ግን ደግሞ የዚያኑ ያህል እንቅስቃሴ ሲያደርግ አይታይም። እንዲያውም የኤርትራ መንግስት ተጽዕኖ ያደርግበታል ይሞታል እየተባለም ይነገራል። በዚህ ላይ ምን ይላሉ እርሶ? ሁለት ዓመት የሚሞላው ጥር ሁለት ነው። አርበኞች ግንቦት ሰባት የተባለው የኢትዮጵያ ህዝብ አርበኞች ግንባርና የግንቦት ሰባት ንቅናቄ ውህደት ነው። ይህ ውህድ የሆነው ሁለቱም ድርጅቶች ረጅም የትግል ታሪክ ቢኖራቸውም ውህደት ከፈጠሩና አርበኞች ግንቦት ሰባት በእንዲህ መንቀሳቀስ ከጀመሩ ግን ገና ሁለት ዓመታችን ነው። በዚህም ደግሞ ሰራናቸው ስራዎች በህዝቡ ዘንድ አንሷል የሚለው ለእኛም ራሱ አዋንሷል ነው። የትግሉ ሂደት ቶሎ እንዲጠናቀልን የወያኔ ግብአተ መሬት እንዲፋጠልልን የምንፈልገው ከማንም በላይ እኛ ነን። እኛ ደግሞ እየሰራን አለን። እንግዲህ በአንድ ጀንበር የወያኔን ሰራዊት ደምስሶ መግባት የሚቻልበት አይደለም። አንድ እሱ ነው። ሁለተኛው እንደገና ደግሞ ህዝባችን ላይ ወያኔ እያደረገው ያለውን ግፍ፣ ጭፍጨፋ መስዋዕትነቱን ወይም የህዝቡን የመጨፍጨፍ እንትን በመቀነስ እና ህዝባዊ አመፁ ተቀጣጥለው ላይቀለበስ የሚችል ህዝባዊ አመት በእኛ ኃይል የተደገፈ ህዝባዊ እምቢተኝነት የወያኔን ስርዓት ሊገለብጥ የሚችልበትን ሁኔታ ማመቻቸት ረገድ ነው እንጂ መደበኛ ውጊያ አድርገን ከወንድሞቻችን ጋር ይጨራረስን ቀጥታ ልንገባ የምንችልበት አይነት ሁኔታ እንዲኖር አልፈልግም። በእርግጥ የድርጅታችን ስትራቴጂ አለ። ሁለገብ የምናደርገው ትግል አለ። ያንንም በከፍተኛ ሁኔታ እየሰራንበት ነው ያለ ነው እንጂ በእኛ በኩል ከድርጅታችን ከተመሰረተበት ጀምሮ በምናካሄደው የትግል ሂደት ውስጥ ትንሽ የመቀዝቀዝ ሁኔታ አሳይተናል የሚለው እንትን አይነት ሌላው የኤርትራ መንግስት ጫና ያደርግባቸዋል የሚባለው፣ እንግዲህ እንደ አጋጣሚ ሆነው እኔ የቀድሞው የኢትዮጵያ ህዝባዊ ታጋይ ነኝ። ከኤርትራ መንግስት ጋር እንግዲህ የእኛ ድርጅት ወደ አስራ ስድስት አመት ነው ከተመሰረተ ቆይቶ የሰራን ያለ ነው። ኢትዮጵያ ውስጥ በምናደርገው ትግል ላይ የኤርትራ መንግስት ልጫና የሚያደርግብን ለምንድን ነው? ምን ምክንያት አለ? የኤርትራ መንግስት ይህ ከሆነ ለምንድን ነው መጠለያም መንደርደሪያም የሚሆነውን ቦታውን ለምን ፈቀደልን? ይህንኑ አይነት ሁኔታ እያለ ደግሞ በእንደዚህ አይነት ጫና ውስጥ እኛ እዚህ ተቀምጠን ኢትዮጵያ ልንጎዳ ኢትዮጵያ ንበጣ ልናወጣ ማንችልበት ሁኔታ ውስጥ ሆነን የምንታገለው እና እዚህ ቦታ የምንገኘው ስለምንድን ነው? እና በኤርትራ መንግስት በኩል ጫና ይደረግባቸዋል የሚለው በኤርትራ የሚካሄደውን ትግል ወይም በኤርትራ መንደርደሪያነት የምናደርገውን ትግል የሚቃወሙ ኃይሎች አሉ። ዋልታና እንደገና ደግሞ ወያኔ ኤርትራ ለኢትዮጵያ ጥሩ አመለካከት የላትም እያለ ከሚነፋው ፕሮፓጋንዳ የተነሳ ነው እንጂ የኤርትራ መንግስት በአርበኞች ግንቦት ሰባት ላይ ምንም አይነት ጫና የሚያደርግብን ሁኔታ የለም። አቶ መንግስቱ ወልደ ስላሴ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ኃላፊና ቃል አቀባይ ለሰጡኝ ማብራሪያ አመሰግናለሁ። አድማጮች መንግስትም ባለፈው ሳምንት ስለ ሁኔታው ለተለያዩ መገናኛ ብዙኃን መግለጫ አሰራጅቷል። ዛሬ ከመሸ በቴሌፎን ያገኘኋቸው የመንግስቱ ቃል አቀባይ ዶክተር ነገሪ ሌንጮ ውጊያውን በተመለከተ ካለፈው ሳምንት ወዲህ የተለወጠ ነገር የለም ያንኑ መረጃ መጠቀም ትችላለህ። በቅርቡም ሰፋ ያለ መግለጫ እንሰጣለን ብለውኛል። በዚሁ መሠረት ይህንኑ የመንግሥቱ መግለጫ ዋና ዋናውን ለመግለጽ እንዲህ ይላል። ሰሞኑን ከኤርትራ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረው የግንቦት ሰባት የጥፋት ኃይል በቁጥጥር ስር ውሏል ይላል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሚኒስቴር መግለጫ። አክሎም ሻቢያና ደጋፊዎቹ የሀገራችን ሰላምና ልማት የማይዋጥላቸው የጥፋት ኃይሎች ከንቱ ሴራ ፈጽሞ አይሳካም ብሏል። ሰሞኑንም በብርሃኑ ነጋ የሚመራው አርበኞች ግንቦት ሰባት በሀገሪቱ ተፈጥሮ የነበረውን ሁከትና ብጥብጥ እንደ መልካም አጋጣሚ በመጠቀም በምዕራብ ትግራይ ዞን ሰርጎ ለመግባት ሲሞክር በዞኑ ሕዝብና ሚሊሻ በቁጥጥር ስር ውሏል ካለ በኋላ በአጠቃላይ ሰርጎ ከገባው 113 የታጠቀ የሰው ኃይል 15ቱ ሲገደሉ 73ቱ ተማርከዋል ብሏል። በሁለት ዙር የገቡት የጥፋት ኃይሎች የመጀመሪያው በሻለቃ መሳፍን ጥጋቡ፣ ሁለተኛው በደስታው ተገኘ እንደነበርም የመንግስቱ መግለጫ ያብራራል። መሪዎቹን ጨምሮ ሌሎችም መገደላቸውን ከተማረኩ የጦር መሳሪያዎች ጋር በዝርዝር አቅርቧል። ይህበንድ እንዳለ በዕለቱ ወደ አካባቢው ነዋሪዎችና የክልሉ ባለሥልጣንም ደውዬ ነበር። አንድ ስማቸው እንዳይገለጽ የጠየቁ ነዋሪ አሁን ውጊያ መካሄዱን ከአቅራቢያው የመጡ ሰዎች አረጋግጠውልኛል ብለውኛል። የአማራው ክልል ቃል አቀባይ አቶ ንጉሡ ጥላሁን ግን እስከማውቀው ድረስ ጎንደር ውስጥ የተካሄደ ወይም አሁን እየተካሄደ ያለው ውጊያ የለም ብለዋል። አቶ ንጉሡ ውጊያ ስለመደረጉ ራሱ መረጃ የለኝም። ሰለሞን፣ እንግዲህ ይሄ በክልል ደረጃ ከሆነ ያው እኔ ነኝ እኔ ግን በዚህ አካባቢ ላይ ውጊያ እየተደረገ ስለመሆኑ ምንም መረጃ የለኝም ከኢትዮጵያ የደህንነትና ጸጥታ ምንጮች ቀደም ሲል ለትግርኛው ክፍል የተሰጠ ማረጋገጫ ነበረ ኮሎኔል መሳፍን ጽጋቡ የሚመራ ሽምቅ ተዋጊዎች ቡድን ከኤርትራ ወደ ኢትዮጵያ ተሻግሮ በሰሜን ምዕራብ ኢትዮጵያ ውስጥ ተደምስሷል የሚል እንደዚያ ከሆነማ ይህንን መግለጫ የሰጡትን አካላት ናቸው የበለጠ መረጃ ሊሰጡ የሚችሉት በዚህ ጉዳይ ላይ መረጃ ስለሌለኝ ማለት እኔ በአሁን በአሁን በማውቀው ደረጃ ስለሌለን በክልልም እንደዚህ አይነት ምን ነገር ስለሌለን ምናልባትም በዚህ ዘገባ ውስጥ የተካተቱት አካላት መረጃ ሊሰጡ ይችላሉ። እኛ ግን ተጨባጭ መረጃ ስናገኝ እንሰጣቸዋለን። አቶ ንጉሱ ጥላሁን የአማራው ክልል ቃል አቀባይ ነበሩ። አመሰግናለሁ። ቀደም ሲል የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በቅርቡ ውጊያውን በሚመለከት ሰፊ መግለጫ ይወጣል ብለዋል። እንጠብቃለን። አድማጮች፣ ወደ ተከታዩ የመጽሔት የትንታኔ ርዕስ እንሻገራለን። በቅርቡ ከዚህ ዓለም በሞት የተለዩትን የኪባውን ፕሬዚዳንት ፊደል ካስትሮ መታሰቢያ ይመለከታል። በሺ ዘጠኝ መቶ ሰባዎቹ በኩባ የተማሪ ኢትዮጵያውያን የተማሩ ወይም ኢትዮጵያውያን በኩባ የተማሩ ለፊደል ካስትሮ የመታሰቢያ ስነ ስርዓት ለማካሄድ ኮሚቴ አቋቁሞ እየተንቀሳቀሱ ነው ይላል የእስክንድር ዘገባ ከአዲስ አበባ። የዚህ መታሰቢያ ስነ ስርዓት አስተባባሪ ሊቀመንበር ይብራህ መሀር ይባላሉ። አሜሪካ ድምጽ እንደገለጡት በዚያ የተማሪ ኢትዮጵያውያን ወይም በኪባ የተማሩ ኢትዮጵያውያን ለካስትሮ ልዩ ፍቅር አላቸው ነው የሚሉት። እስከ እንድርፌው እንዲህ ያቀናብሮታል። የሲያር ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚ አላሳየም። በዚህ ሁሉ መሀልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን እያጡ አሳዳጊ አልባ እየሆኑ ነበር። ያኔም ነው የደርግ መንግስት በእነዚህ የምስራቅና የሰሜን ጦርነቶች የተሰዉ ወታደሮችን ውለታ ለመክፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ ሀገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ አገራት አንዷ ደግሞ የፊደል ካስትሮዋ ኩባ ነበረች። በዚህ መንገድ በዚያች ሀገር የተማሩ ኢትዮጵያውያን ቁጥር አምስት ሺህ መሆኑን የኩባና የኢትዮጵያ ሕዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ሥነ ሥርዓቱ አስተባባሪ ይብራህ መሐሪ ለአሜሪካ ድምፅ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 ዓመት ዕድሜያቸው ጀምሮም ለ11 ዓመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለት አልዘነጉም። በእርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ፣ የተለያዩ እንግዶችም እንደሚገኙ ገልጸዋል። የእሁዱ ፕሮግራም ላይ በኩባ የተማርን ኢትዮጵያውያን የምንገኘው ከዛ በተጨማሪ ከአምባሳደሩ ጋር በተነጋገርነው መሰረት ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታው ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስትር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ግብዣ አድርገናል እና እዚያ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው። በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ህዝብ ሲወደዱ ስላያችሁ ነው ወይስ በተናጠል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው ለሳቸው የነበራችሁ ስሜት ምንም? ከህዝቡ ጋር አገናኝተን ነው አይደለም፣ እኛው ራሳችን ልዩ ፍቅር ነው ያለው። ምክንያቱም እስከ ትምህርት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ። በሁለት መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩ እኛም ልዩ ፍቅር ነው ያለ። ምክንያቱም እዛ የነበር ነው የጠቅላላ አፍሪካ ሀገሮች ተማሪ ነበር ማለት እንችላለን። እንግዲህ አሁን በመረጃ እንደማቀው እስከ ስልሳ ሺህ የሚሆን አፍሪካውያን ተምረዋል ኩቦ ውስጥ የሌሎች አህጉራት ሳልጨምር ማለት ነው። እና ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ነው ያለ እንደ እሳቸው እና በአጠቃላይ ነው። አምስት ሺህ ተብሎ ይገምታል እና እዛም ወጣቶች ደሴት የሚባል አባና ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካ ና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዚ ውስጥ ኢትዮጵያኖች አራት ትምህርት ቤት ነበረ። እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት፣ ከስምንተኛ እስከ ዘጠነኛ የሚማሩበት ና ሀይ ስኩል እንደዚያ የሚማሩበት የተለያየ ደረጃ ያላቸው ቱሪስት ነበርና፣ ሀይስኩሉ መንግስቱ አለማርያም ቱሪስት ይባላል። ከዛ ሰኔ 21 የሚባል ነበረ፣ ቆሬና ካራማራ የሚባሉ ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገ ኩባውያን በብዛት የተሳተፉበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው እንግዲህ፣ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። የዩኒቨርሲቲ ውስ ዩኒቨርሲቲ ደግሞ አስራ አራት ክፍለ ሀገር አላት ኩባ፣ እያንዳንዱ መደበበት ዩኒቨርሲቲና የትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ። እና ስንቀላቀ ከማንኛውም ከኩባውያን እና የተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን የተማርነው እንደ ማንኛውም ዩኒቨርስቲ እንደሚያካሂደው ስርዓቱን ተከትሎ ማለት ነው። እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርዓት እንነጋገር። ፊደል ካስትሮ በዘጠና ዓመታቸው ከዚህ ዓለም ተሙ በሞት ተለይተዋል ሰሞኑን። ምን ነበር ያሳደረባችሁ ስሜት መቼም ትደዋወላላችሁ እዛ የተማራችሁ ኢትዮጵያውያን አሁን እዚ ያላችሁት እርስ በርሳችሁ ትገናኛላችሁ ማህበር እንዳላችሁም ነግረውኛል። እና ምንድን ነው መሞታቸውን ስሰሙ ያደረባችሁ ስሜት አቶ ይብራ እውነት ለመናገር ከጫፍ እስከ ጫፍ ያሉት ኢትዮጵያውያን በኩባ የተማሩ ከፍተኛ ሀዘን ነው የተሰማቸው ወዲያውኑ ነው ተሰባስበን ስሜታችን ለመግለጽ ፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንት ነዛ የኢትዮ ኩባ ፍሬንድሽፕ ፓርክ ላይ ስብሰባ ካሄደን ኢትዮ ኩባ የወዳጅነት አደባባይ ላይ አደባባይ ላይ ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን፣ እሁድ የቀብሩ ስነ ስርዓት ጊዜ ጠቅላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸውን ያኖራሉ። ቀደም ሲል አንስቼ ቦታ አለው በተለያየ መንገድ ይህንን ጥያቄ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ ለምን ልታሰቧቸው ለሳቸው የመታሰቢያ ስነ ስርዓት ለማዘጋጀት ለምን አስፈለጋቸው? ካለ ፍቅር አንጻር ነው ለተደረገልን ውለታ መልስ ለመስጠት ቀላል አይደለም እኛ አምስት ሺህ የምናክል ኢትዮጵያውያኖች በተለያየ የአገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው ያ ህዝብ ስላደረገልን ነው ያ ህዝብ ማለት ደግሞ ፊደል ካስትሮ ነው እና የፊደል ካስትሮን ፍቅር ለመግለጽ ነው ብለን ነው ያን ፕሮግራም ያዘጋጀ ነው። ሀዘናችን ለመግለጽ ከህዝቡ ጎን መሆናችን ለመግለጽ ኩባን ለግማሽ ምዕት ዓመት ያስተዳደሩትን የፊደል ካስትሮን ከዚህ ዓለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይዤ እቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዚሁ በቀድሞ የኩባ መሪ በፊደል ካስትሮ እልፈት ዙሪያ እየተጠናቀረ ሌላ ዘገባ ነው ያለን። በዩናይትድ ስቴትስና በኩባ መካከል ያለው ወዳጅነት ከ ሀምሳ ዓመታት በኋላ መታደሱ አስደሳች መሆኑን በኩራት የገለጹት ፕሬዚደንት ባራክ ኦባማ በሟቹ የቀድሞ ፕሬዚደንት ካስትሮ ሞት የተሰማቸውንም ሀዘን ዲፕሎማሲያዊ በሆነ መንገድ ለቤተሰባቸው ገልጸዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ ግን ቀድሞኑ በዩናይትድ ስቴትስና በኪውባ መካከል በፕሬዝደንት ኦባማ የተጀመረውን የዲፕሎማሲያዊ ግንኙነት አልወደዱትም። የፊደል ካስትሮንም ሞት በተመለከተም ነፍሰ ገዳይና አምባገነን በሚል ጠንካራ አስተያየት ነው የገለጿቸው። በሁለቱ አገላለጽ ላይ የታየው ልዩነት የቪኦኤዋ ሲንዲ ሴን እንደዘገበችው ምናልባትም በዋሽንግተንና በሀቫና ዲፕሎማሲያዊ ትስስር ላይ ከፍተኛ አንደምታ ሊያሳድር ይችላል። አዲሱ አበበ ዘገባውን ይዟል። ፕሬዚዳንት ባራክ ኦባማ በኩባና በዩናይትድ ስቴትስ መካከል ከ50 ዓመታት በኋላ የተጀመረውን ግንኙነት እንደ ከፍተኛ የዘመናቸው ዲፕሎማሲያዊ ስኬት ነው የሚቆጥሩት። ያችን በካሪቢያን ደሴት የምትገኝ አገር ባለፈው ዓመት መጋቢት ወር በጎበኙበትም ጊዜም እንደ አውሮፓ አቆጣጠር ከ1928 ዓ.ም ወዲህ የመጀመሪያው በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚዳንት ሆነዋል። አመጣጤ በአሜሪካ አገሮች ባለው የቀድሞ የቀዝቃዛው ጦርነት መጨረሻ ርዝራዥ ላይ ግብዓተ መሬት ለመፈጸም ነው። ሁለቱ አገሮችም ከአምሳ ዓመታት በኋላ መሆኑ ነው በየአገሮቻቸው ኤምባሲዎችን የከፈቱት። በአሁኑ ወቅት የዩናይትድ ስቴትስ የጉዞ መርከቦች ኩባ ወደብ ላይ ይቆማሉ። የዩናይትድ ስቴትስ አየር መንገዶችም ወደዚያች አገር በረራዎችን ጀምረዋል። ይሁንና የዘጠና ዓመቱ ፊደል ካስትሮ ሞትና የሪፐብሊካኑ ዶናልድ ትራምፕ መመረጥ የዩናይትድ ስቴትስንና የኩባን ወዳጅነት ጥያቄ ውስጥ ከቶታል። የሚስተር ዶናልድ ትራምፕ ከፍተኛ አማካሪ ኬልያን ካንዌ ትናንት እሁድ ቢቢሲ ከተባለው የአሜሪካ ቴሌቪዥን ጋር ባደረጉት ውይይት ከኩባ ጋር ያለውን ወዳጅነት ለማመቻቸት ትራምፕ ማንኛውንም ነገር ለማድረግ ፈቃደኛ እንደሆኑ፣ ሆኖም ከኩባ በኩል እንዲፈጸም የሚፈልጉት ነገር እንዳለ ተናግረዋል። ፕሬዚደንት ባራክ ኦባማ ባለፉት ዓመታት እንዳደረጉት ያለ ዲፕሎማሲያዊ ግንኙነት ከኩባና ከፊደል ካስትሮ ጋር ሲጀምር በምትኩ የፖለቲካ እስረኞችን መፍታትና የኩባ ሕዝብም የፖለቲካና የኢኮኖሚ ነፃነቱን ማግኘቱን የመሳሰሉ ነገሮችን እጅ አለማድረግ፣ እንዴት ነው ይሄ የሚሆነው? እኔ ኮ የፊደል ካስትሮ ሰለባ የሆኑና ሰቆቃ የተፈጸመባቸው ብዙ ሰዎችን በአካል አግኝቻለሁ። እርግጠኛ ነኝ፣ እናንተም አግኝታችሁ ታውቃላችሁ። ሚስተር ኦባማ ኩባን አስመልክቶ ያደረጉት የፖሊሲ ለውጥ ከሁለቱም የምክር ቤት አባሎች ትችት ገጥሞታል፣ ወዳጅ አባታቸው ወላጅ አባታቸው ከኩባ ከሆኑት ከሴናተሩ ቴድ ክሩዝ ጭምር። ማንም አንድም የዩናይትድ ስቴትስ ባለሥልጣን ለፊደል ካስትሮ ቀብር ኩባ እንደማይሄድ ተስፋ አደርጋለሁ። ፕሬዚዳንት ባራክ ኦባማ ወይም ጆ ባይደን አሊያም ሂላሪ ክሊንተንና ሌሎች ዲሞክራቶች ይህን ጨካኝና ነፍሰ ገዳይ መሪ ለማጀገን እንደማይሞክሩም ተስፋ አድርጋለሁ። በመጪው እሁድ በሚከናወነው በፊደል ካስትሮ የቀብርን ስነ ስርዓት ላይ ዩናይትድ ስቴትስን በማን ወይም ዩናይትድ ስቴትስ በማን እንደምትወከል ዋይት ሀውስ ገና ይፋ አላደረገም። በአሁኑ ወቅት የዩናይትድ ስቴትስና የኩባ መጻኢ የዲፕሎማሲያዊ ግንኙነት ግልጥ ባይሆንም የኩባ ሕዝብ ዩናይትድ ስቴትስ ውስጥ ወዳጅ እንዳላቸው ሊያውቁ ይገባል በማለት ፕሬዚዳንት ባራክ ኦባማ በተናገሩት ቃል ዶናልድ ትራምፕም ይስማማሉ ተብሎ ግን ይታመናል። የመጽሔቱን የትንታኔ ርዕሶች ነበር አድማጮች የተከታተላችሁት። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202 2059942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። ቀናስ ትለይ አቶ ልደቱ ባለፈው ሳምንት ፕሮግራማችሁ ላይ ቀርበው ኢትዮጵያ ጠንካራ ተቃዋሚ ፓርቲ ያስፈልጋታል ሲሉ ሰማሁ። ኢትዮጵያ ጠንካራ ፓርቲ ያጣችው በተቃዋሚዎች ጥንካሬ ማጣት ችግር ነው እያሉን ነው። በእርግጥ እርሶም ከዚህ ቀደም እንዳደረጉት ከኔ ጋር ካልሆንክ ከጠላቴ ጋር ነህ የሚል አካሄድ እንዳለ አልክደም። ለመሆኑ በሀገራችን በየአቅጣጫው እየቀጠለ ያለውን ህዝባዊ ተኝነት ጥያቄ ተገንዝበውታል? አሁን ያለው አገዛዝ በምርጫ ይወርዳል የሚለውን የሕፃናት የእንቅልፍ ጊዜ ተረት ተረት ለኢትዮጵያ ህዝብ ብናገር ያምነኛል ብለው ነው ነው ወይስ ለሌላ ተጨማሪ ግዳጅ ተሰማርተው ፍርዱንና መልሱን ለህሊናው እውነቱ ነኝ ከላስ ቬጋስ በጎንደር አካባቢ እየተዋጋ ስለመሞቱና ያለው ስርዓት ደግሞ ስለሱ የሰጠው መግለጫ በማስመልከት ነው። በመጀመሪያ የሰውዬ በያለው ስርዓት ሻለቃ ነበር። ውጭ ሀገርም መኖር ሲችል የራሱን ታሪክ ለማረም ተመልሶ በረሃና መከራ ገብቶ በመጨረሻም ያለው ስርዓት ወታደሮች ሲከቡትና እጄን አልሰጥም ብሎ ህይወቱን ራሱ ማጥፋቱ በታሪክ የበለጠ ክብር የሚሰጠው ነው። እውነተኛ ሰማዕትነት ለሁሉ ኢትዮጵያዊ ነው የሞተው። እኔ ነፍስ ይማራለሁ። በሌላ በኩል ግን ወያኔ መቶ አስራ ሶስት ገቡ አለ። ከመቶ አስራ ሶስቱ ሰባ ሶስቱ እጃቸውን ሰጡ፣ አስራ አምስቱ ሞቱ። የተቀሩት የት ሄዱ? አመለጡ የት ገቡ? አስተያየት ያደረሳችሁንን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንደዚሁ እንድትሳተፉ እናበረታታለን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የአማራ ክልል ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነ የካቢኔ ሹምሽር ህዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተችተዋል። ተቃውሞ የተቀሰቀሰበትን ዋናው የወልቃየት ጉዳይ መልስ ያልሰጠና ሌሎችንም የህዝብ ጥያቄዎች ያልመለሰ ጥቅስ ግምገማና ጥልቅ ተሃድሶ አድርገናል ማለት ይፋ የለውም ብለውታል። ይም ይቅርታ ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ግን ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሃድሶ አድርጎ ሹምሽር አካሂዷል ብሏል። ጽዮን ግርማ ዝርዝሩን ይዛለች። በክልሉ ከተቀሰቀሰው ተቃውሞ በኋላ የአማራ ክልል ምክር ቤት ለሶስት ቀን ያካሄደውን ጉባኤ ሲያጠናቅቅ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዷለም ባሉበት እንዲቀጥሉ ሲወስን የ22 የካቢኔ አባላትን ሹመት አጽድቋል። ከዚህ ውስጥ 12ቱ አዳዲስ ተሿሚዎች መሆናቸውን ማስታወቁ ይታወሳል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ሲናገሩ ክልሉ ባለፉት 15 ዓመታት ያመጣው ስኬት እንዳለ ሆኖ ለህብረተሰቡ የችግር ምንጭ ናቸው ያሏቸውን ለይተው እንዳወጡ ይናገራሉ። ቅሬታዎች እና ችግሮች፣ በተለይም ደግሞ ከመልካም አስተዳደር እና ተገቢ አገልግሎት መስጠት አኳያ ያሉብን ችግሮች፣ የህዝብን አንገብጋቢ ችግሮች ከመፍታት አኳያ ያሉብን እጥረቶች ጥልቅ ናቸው። እነዚህም ደግሞ በዝርዝር ለይቶ መፍታት እጅግ አስፈላጊና ወቅታዊ ነው። በዚህም መሰረት ለህብረተሰቡ ቅርብ አገልግሎት ከመስጠት አኳያ በዚህም ችግሮችን ከመፍታት አኳያ መሰረታዊ ችግር የአመራር ችግር ነው። የሌለ ግምገማ ስላለን አመራር ሊሰጥ የሚችል ክልሉን ስትራቴጂካዊ በሆነ ሁኔታ ሊመራ የሚችል የአመራር መዋቅር ማሻሻልና ስምሪት መስጠት አስፈላጊ ሆነው በመገኘቱ ይሄ ሆኗል በክልላችን አቶ ንጉሱ አያይዘው በዚህም መሰረት አዲስ ካቢኔ መዋቀሩ እና አዳዲስ ሹመቶች መጽደቃቸውን ገልጸው ይህ ሹመት ለተፈጠረው የመልካም አስተዳደር ችግር መፍትሄ ይሰጣል ብለዋል። የመእያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ከሹምሽሩ ጋር ተያይዞ የተነሳውን ክልሉ አድርጌዋለሁ ያለውን ጥልቅ ታሀድሶ አንስተው ህብረተሰቡ ያነሳውን ጥያቄ ሳይመልሱ ሰዎችን ቀይር ያለሁ ታሀድሶም አድርጌ ያለው ማለት ምንም የማይጣጣም ተግባር ነው ይላሉ። ሰው ያነሳው ጥያቄ አንዱ የአማራዊ ማንነት ጥያቄ ነው። የአማራዊ ማንነት ጥያቄ ግን የትግራይ ክልል ጉዳይ ነው ብለውም ያለፉ፣ የትኛውን ጥያቄ ነው የሚመልሱት? እና አስደናቂ ነው ይሄ። እና በዚህ መልኩ ጥልቅ ታድሶ አይደለም ግልብ ታድሶ ራሱ ማድረግ አይችሉም። እንደው በጣም የሚያሳፍር ነገር ነው። ህዝቡ የሚፈልገው ጥልቅ ታድሶ ማለት ቢሆን እኮ ደስ ይለናል እኛ። ቢታደሱ እንደሚሉት ለህዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል። ግን ማምጣት አይችሉም። በክልሉ ያለውን የመልካም አስተዳደር እጦት የሚፈታ አንዳችም ለውጥ አልተካሄደም ያሉት አቶ ሙልጌታ፣ ምናልባት ለውጥ የሚሉት ሰዎችን አስሮ ጥያቄዎቹን አዳፍኖ ዝም ማሰኘት ከሆነ በሱ በኩል ለውጥ አለ ብለዋል። ጥልቅ ታድሶ የሚባለው እንደ አንዱ ነገር እንኳን ብናነሳ ሰውየው የመልካም አስተዳደር እጦት አለ ተብሎ ከታመነ በሀገር አቀፍ፣ በአማራ ክልል ብቻ አይደለም፣ በሀገር አቀፍ በኢትዮጵያ ውስጥ የመልካም አስተዳደር እጦት አለ ተብሎ ከታመነበት መልካም አስተዳደርን እንዳይኖር ያደረገው አካል ማን ነው? ለፍርድ የቀረበ ማን ነው? የተጠየቀ በዚህ ጉዳይ ማን ነው? ይሄን አጥፍተሃል ተብሎ ለሕዝብ ተጋልጦ የተሰጠ ማን ነው? እንደው እንደ ባዲንን ጠየና እንደ ኢህአዴግ ራሱ ማን ነው ለዚህ ጉዳይ አንተ ይሄን አጥፍተሃል ስራ ተቆጥሮ ተሰጥቶ አልሰራህም፣ ለሕዝብ አላገለገልክም፣ ሕዝብ መርጦህ ለሕዝብ አልሰራህም፣ ሕዝብ አስቀምጦህ ለሕዝብ አልሰራህም ተብሎ ለህዝብ ቀርቶ ህዝብ ውሳኔ የወሰደበት የወሰነበት ወይም ህዝብ እርምጃ የወሰደበት ወይ ህዝብ ምህረት ያደረገለት ማን ነው? እስካሁን በሀያ አምስት አመት ጉዞ ይሄ ነገር የለም። ጥልቅ ታድሶ ይባላል። ከዛም በፊት ብዙ ጊዜ ታድሶ ስልጠናዎች ይባላሉ፣ የተለያዩ ነገሮች ይባላሉ። በፊት ለፊት ያጡትን በጓሮ በር ይዘውት ነው የምናገኘው። ከመድረክ ዞር ይደረጋሉ፣ መጋረጃ ጀርባ ሆነው ሲሰሩ ነው የምናየው። ይሄ ለውጥ ሊያመጣ አይችልም። ለራሱ ለያድግ ሁኔታ ሊጠቅም አይችልም። የክልሉ መንግስት ቃል አቀባይ አቶ ንጉሱ በበኩላቸው ክልሉ ህብረተሰቡ ያነሳቸውን ችግሮች በስፋት ገምግሞና ችግሮቹን አውቆ ለጥያቄዎቹ ምላሽ ለመስጠት ነው የአመራር ለውጥ የተደረገው ይላሉ። አስተያየት መስጠት መብት ነው። ነገር ግን ደግሞ ለህብረተሰቡ የቀረበ የህብረተሰቡ ቅሬታ ሊፈታ የሚችል አመራር ማሰማራት እንደ በምን መሰርት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው። በቅርቡ የተመረጡት የሰማያዊ ፓርቲ ፕሬዚዳንት አቶ የሸዋስ አሰፋ በበኩላቸው ሹምሽሩ የሚያመጣው ለውጥ የለም ብለዋል። ጥያቄውን እየመለሱ አይደለም፣ በስልት ለማምለጥ እየሞከሩ ነው፣ ለመሽለፉ እየፈለጉ ነው እና የፌዴራል መንግስቱ ግልባጭ ነው። እዛ አማራ ክልል ላይ የተደረገው የተወሰኑ ሰዎችን ቦታ በማቀያየር ጥያቄ የመለሱ ለማስመሰል እየሰሩ ያሉበት ሁኔታ ነው የምናየው ማለት ነው። አቶ ይሸዋስ አያይዘውም በክልሉ ለተነሱት ጥያቄዎች መልስ ሳይሰጥ ተሐድሶና ሹምሽር ማድረግ የሚያመጣው አንዳችም ለውጥ የለም ሲሉ ተነስተዋል። ያሏቸውን ጥያቄዎች ያስታውሳሉ ግን ፍጹም አይመጣም። ጥያቄው እኮ የፖሊሲ ጥያቄ ነው፣ የዜግነት መብት ጥያቄ፣ የመሬት ይዞታ ጥያቄ፣ የቋንቋ ፌዴራሊዝም ጥያቄ፣ በአጠቃላይ ህወሓት ኢህአዴግ ሀያ አምስት አመት ሙሉ ሲሰራ የነበረው ያገዛዝ ብልሽነት ያመጣው ነው። ስለዚህ ሰው በመቀየር ምንም ለውጥ ሊመጣ አይችልም። ለምሳሌ የወልቃየት ጥያቄ ምን ሆነ? ግልጽ የሆነ ጥያቄ እኮ ነው። የወልቃየት ጥያቄ ምን ሆኖ ተመለሰ? ወደ ትግራይ ክልል ይሄድና ይታይ ተባለ። የታየ ነው? እየታየ አይደለም። ቆሟል። ተመልሷል የተባለ ነገር የለም። ስለዚህ የትኛውን ጥያቄ ነው የመለሱት ማለት ነው? ይህንን እኮ መልሶ መጠየቅ ነው ነው የተመለሰ ጥያቄ የለም። የሰው እንዳልኩሽ የሰው ማቀያየር ነው። ግን የተቀየረው ሰው ራሱ ምን አጥፍቶ ነው የተቀየረው? ምንድን ነው ድክመቱ? ወዴት ነው የሄደው? ተቀጣ ወይ አጥፍቶ እስከሆነ የለም። ስለዚህ ማስመስል ነው። በጠቅላላውማ የሆነ የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በበኩላቸው የክልላቸው መንግስት በሕዝቡ ለተነሱት ችግሮችና የመልካም አስተዳደር ጥያቄዎች መልስ የሚሰጥ የካቢኔ ለውጥ ተደርጓል ብለዋል። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀደም ብሎ በሰማችሁት ዘገባ ሁለተኛውን አጋማሽ ዘልቀናል። አሁን ወደ ተከታዩ ከአዲስ አበባ ወደ ድረስን ጥንቅር ነው የምናልፈው። ለድርቅ ተጋላጭ በሆነቿ ኢትዮጵያ ትኩረት ሊሰጠው የሚገባው ስራ ለአደጋ የማይበገር ሕብረተሰብን መፍጠርን እንደሆነ የብሔራዊ አደጋ ቅነሳ ስራ አመራር ኮሚሽነር አስታውቀዋል። በዚህ ረገድ የተከናወኑ ስራዎች በቂ አይደሉምም ብለዋል። መንግስት ለምግብ ዋስትና ማስፈጸሚያ መርሃ ግብር ብቻ በየአመቱ ሁለት ቢሊዮን ብር እንደሚመድብም ገልጸዋል። በሶማሌ ክልል የተከሰተው የአተት በሽታ ከቁጥጥር የወጣ ችግር አይደለም መባሉንም አያይዞ መለስካቸው አመሀ ዝርዝሩ ልኳል። ላለፉት አምሳ አመታት ኢትዮጵያ አጋጥሟት አያውቅም በተባለው ድርቅ በቀደመው አመት በታህሳስ ወር ላይ የምግብ እርዳታ ፈላጊ ዜጎች ቁጥር 10.2 ሚሊዮን ደርሶ ነበረ። በ2008 ዓ.ም መጨረሻ ላይ ወይም በነሐሴ ወር ላይ የተረጂ ቁጥር 9.7 ሚሊዮን መድረሱን ከመንግሥት ከተባበሩት መንግስታት ድርጅት የተለያዩ አካላትና ከሌሎችም የተውጣጣው ቡድን ካደረገው ቅኝት ተነስቶ እንደታወቀ የብሔራዊ አደጋ ቅነሳ ስራ አመራር ኮሚሽነር አቶ መትኩ ካሳ ለቪኦኤ ተናግረዋል። ባለፈው ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ባወጣው ሳምንታዊ መግለጫም የያዘው የተረዦች ቁጥር ይኸው ነው። ሁሉን አቀፍ የሆነው ገምጋሚ ቡድን አሁን በዘጠኝ ክልሎች በ54 ዞኖች በ246 ወረዳዎች መሰማራቱን የገለጹት አቶ ምትኩ የግምገማ ውጤት ታኅሳስ መጨረሻ አካባቢ ይፋ እንደሚደረግ ገልጸዋል። የተረጁ ቁጥር ከፍና ዝቅ ይበል እንጂ በድርቅ ምክንያት ከሚከሰተው አደጋ አገሪቱ ነፃ ለመሆን አልቻለችም። ለዚህ መፍትሄው ለድርቅ ተጽዕኖዎች ጊዜያዊ ምላሽ መሆን እንዳልቻለ አቶ ምትኩ ይናገራሉ። ኢትዮጵያ ካላት ጂኦግራፊ አቀማመጥ አኳያ ለድርቅ አደጋ ተጋላጭ አገር ናት። ምክንያቱ ታሪካችን ያን የሚያሳየው። ስለዚህ ድርቅ አደጋ በአብዛኛው መደበኛ እየሆነ መጥቷል ማለት ይቻላል። ትልቁ ነገር ምንድን ነው? ምላሽ ስራ ማተኮር ሳይሆን የድርቅ በሚያጋጥምበት ሰዓት እንዴት አይበገር ሀገር እንፈጥራለን እንዴት አይበገር ህብረተሰብ እንፈጥራለን የሚለው ነው። ሪሲሊንት ኔሽን ሪሲሊንት ኮሚኒቲ። ያ ስላለ አሁን አተኩረን እየሰራን ያለ ነው የአደጋ ስጋት ቅነሳ ላይ ነው። ለምሳሌ መስኖ ማስፋፋት ይገባል። ሌላ ደግሞ ምንድነው የአፈርና ውሃ ጥበቃ ስራ በስፋት መሰራት አለበት። ምክንያቱ አፈርና ውሃ ጥበቃ ስራ ሲሰራ የከርሰ ምድር ውሃ ክምችት ይጨምራል። ለመስኖ ስራ ምቹ ሁኔታ ነው የምንፈጥረው። የአፈር መከላትን በዛ ልክ ነው የሚቀንሰው። ለግብርና ምርታማ ጠቃሚ ስለሆነ ትልቁና ዋና መከላከል ላይ እና ማቅለል ላይ ነው፣ እና ዝግጁነት ላይ ነው ትኩረን እየሰራ ነው ያለ ነው። ይህንን መቀጠል ከቻል የሚመጣውን አደጋ ትርጉም ባለው መልክ መቋቋም የሚቻልበት አቅም ነው የሚፈጠረው። የህዝቡ መንፈስና ግንዛቤ በዚህ ረገድ አጠቃላይ ከልማት እቅዶች ጋር አሁን ከነሱት ልማት እቅድ ጋር ለመሄድ አመች ሁኔታ ፈጥሯል። አስተሳሰቡ ተቀይሯል። በዚህ ረገድ ከአካባቢ አካባቢ ይለያያል። ለምሳሌ ጥሩ ማሳያ መስጠት ካስፈለገ ባለፈው አመት እንግዲህ ትግራይ ክልል ነው እንግዲህ ድርቁ መጀመሪያ የተከሰተበት ሰሜን ምስራቁ ፓርትና ደቡብ ትግራይ ላይ ነው እና ራያ አካባቢ ጥቂት ጊዜ የዘነበ ዝናብ ጎርፍ ቀልብሰው ማሳ ላይ በመያዝ ማሽን ላይ ያመሮት የመጡ አርሶ አደሮች አሉ። እና አማራዊ ሲያናግራቸው ቀጣይ ዝናብ ከዘነበ ይደርሳል የሚያሰጋ ነገር የለም ነው። የአማት ምንድነው? በሰው በህብረተሰቡ አካባቢ ድርቅን መቋቋም መንፈስ የዳበረ ነው የመጣ በራስ መተማመኑ አለ። በቃ ውሃ መያዝ ከቻል ድርቅ ይመጣል ልንቋቋም ይችላል የሚል አለ። ምክንያቱም እስካሁን መተናል ከዚች በኋላ ደግሞ የተወሰነች ቀን ቢዘንብልን ይደርስልናል የሚል ከራሳቸው ከአርሶ አደሮች የተነገረው። ሌላ ማሳያ ምንድነው? ራያ ቆቦ አካባቢ በትግራይ ክልልም በአማራ ክልልም በኩል ስንወስድ እርዳታ ከምሰጡን ይልቅ ይህን የመስኖ አውታሩን ብታሰፉልን ራሳችን እንችላለን የሚል ሜንታሊቲ ነው የተገነባ የመጣው። ይህ ማለት ህብረተሰቡ ራሱ የመረዳት መንፈሱ የቀነሰ፣ ራሱን የመቻል መንፈሱ ደግሞ የጎለበት የጠነከረ መምጣቱ ማሳያ ነው። እነዚህን አሁን ማስፋት የሚገባል፣ ሁሉም ቦታ ላይ በአሁኑ ወቅት በሶማሌ ክልል እንዲሁም በሌሎች ደቡብ ምስራቅና ደቡብ ቆላማ አካባቢዎች በደረሰው ድርቅ ሳቢያ የተፈጠረው ችግር ወቅታዊ ምላሽ እየተሰጠው እንደሆነ አቶ ምትኩ ካሳ ገልጸዋል። ይሁንና ለእነዚህ አካባቢዎች ችግር ዘላቂ መፍትሄ ለመስጠት ሌላም ስራ እየተከናወነ እንደሆነ ይናገራሉ። ስለዚህ ይህንን አላማ ለማሳካት በአርብቶ አደር አካባቢዎች በተለይ ደቡብ ኦሮሚያ ቦረና እና ጉጂ ላይ፣ ሶማሌ ክልል ሁሉም ዞኖች ላይ አፋር ክልልና ደቡብ ቆሞ ላይ ዋን ማዕከል ያደረገ ልማት ስራ እየተሰራ ነው። ያለው ይሄ አሁን ባለንበት ደረጃ በቂ ነው ከተባለ በቂ አይደለም፣ ቀጣይ መሰራት አለበት። ስለዚህ ይሄ በሙሉ አቅም ከተሰራና ከተሟላ የድርቅ አደጋ ቢከሰት መቋቋሚ ይቻልበትና ህብረተሰቡ ራሱ ለድርቅ ያበገረ እንዲሆን ማድረግ ይቻላል። ምክንያቱ የድርቅ አደጋ የተፈጥሮ ጉዳይ ነው አሁን ካለው የአየር ንብረት ለውጥ ጋር ተያይዞ በየጊዜው ሊከሰት ይችላል። ሊከሰት ስለሚችል በዘላቂነት አንተ እንዳነሳው ውሃን ማዕከል ያደረገ ልማት ላይ አተኩሮ መስራቱ አዋጭ ነው የሚሆነው ዘላቂነትም አለው። ስለዚህ አሁን ባለንበት ሁኔታ ግን የተሟላ ባለመሆኑ ምክንያት የግዴታ ከፌዴራል መንግስት አንስቶ እስከ ታችኛው አስተዳደር እርከን ድረስ ትኩረት በመስጠት ውሃ ማቅረቡ የግድ ነው የሚለው መኖ ማቅረቡም የግድ ነው የሚለው ከዛ ባለፈና ትልቁ ደግሞ ስራ መሆን ያለበት የእንስሳት ግብይቱ ነው። ምክንያቱም ለሁሉም እንስሳት መኖ ማቅረብ አይቻልም። አንዳንድ ጊዜ የሚቀርበው መኖ ከእንስሳት ዋጋም በላይ ሊሆን የሚችልበትም እድል አለ ይገፋ ሲመጣ ያ ስላለ በቀጣይነት አሁን እንዳልኩ ውሃን ማዕከል ያደረገ ልማት እንቅስቃሴ የአርብቶ አደር አካባቢ ከድርቅ አደጋም ሆነ ከቀጣይ ከልማት ጉድለቶች ጭምር ለማውጣት አይነተኛ መንገድ ነው ብሎ መውሰድ ይቻላል። ውሃን ማዕከል አድርገው በቆላማና አርብቶ አደር የሀገሪቱ ክፍሎች እየተከናወኑ ናቸው ያሏቸውን ስራዎችም አቶ ምትኩ በምሳሌነት አንስተዋል። መንግስት ከ1998 በጀት ዓመት ጀምሮ ለምግብ ዋስትና ፕሮግራም ማስፈጸሚያ የሚመደበው ሁለት ቢሊዮን ኢትዮጵያ ብር ነበረ። ከዛ ውስጥ ለኦሮሚያ ክልል የሚደርሰው ድርሻ አለ። በሱ አማካይነት እዚህ ፈንታል አካባቢ አዋሽ ወንዝን በመጠቀም የተሰራ ትልቅ የመስኖ ልማት ፕሮጀክት አለ። አሁን በኦሮሞ ብሄር ውስጥ የከረዩ ማህበረሰብ አሉ፣ ጎሳ አባላት አሉ። እነሱ አሁን ወደ ሀረር መስመር ስትሄድ ሽንኩርት የሚሸጣለው አመታር አካባቢ ከዛ የመጣ ነው። ልክ የፕሮጀክት ፈንታል አካባቢ ሲሰራ ቦረና አካባቢ ቦረና ኔትወርክ ተብሎ በሰፊው ይሰራል። እስከ ሁለት ሺህ ኪሎ ሜትር ድረስ ውስጥ ለውስጥ የሚሄድ መስመር አለ። እዛ ቦረና አካባቢ አምስት ናቸው ኮር የሚባሉ ሳይቶች። እነዚ አካባቢ ሪዘርቫይሮች ትልቅ ሪዘርቫይሮች አሉ። ሪዘርቫይሮች ከከርሰ ምድር የሚወጣውን ውሃ በመያዝ በፓምፖች አማካኝነት ለህብረተሰቡ ለማዳረስ ነው። እንግዲህ አላማው አንደኛ ለእንስሳትም ሆነ ለሰው መጠጡ አቅርቦት ነው። ሌላኛ ለግጦሽ ልማት ነው። አንዱ የታሰበው ይሄ ነው። እየተሰራ ነው ያለው ይሄ። ስለዚህ እነዚህ አሁን በሚጠናቀቁበት ሰዓት ከመደበኛው ኤላ ጋር ራሷም ጎደና አካባቢ ስንሄድ የባህላዊ አስተዳደር አለ። አሁን እንስሳ ግጦሽ ቦታ የማስተዳደር ባህላዊ አለ። ከሱ ጋር ተደምሮ ይህ ደግሞ ዘመናዊ መስ- ማሰራ አለ። እነዚህ ሲደመሩ ቀደም ብዬ እንደገለጽኩት አንዱ እነዚህ አርብቶ አደር አካባቢዎችን ከችግር መውጫ መንገዶች ናቸው። ኮሚሽነሩ ከድርቁ ጋር ተከትሎ በአሁኑ ወቅት አጣዳፊ ትውከትና ተቅማት ወይም አተት የተሰኘ በሽታ በሶማሌ ክልል መከሰቱን አስታውሰው ችግሩ በሀገሪቱ በጠቅላላ የሚከሰትና ከግልና ከአካባቢ ንጽሕና አጠባበቅ ጉድለት ጋር የተያዘ ችግር እንደሆነም ይናገራሉ። በሶማሌ ክልል የተከሰተውን ችግር አስመልክተውም የሚከተለውም ብለዋል። ሶማሌ ክልልን በምንወስድበት ሰዓት ተመሳሳይ ነው። ከውሃ መበከል ጋር የተያዘ ችግር ነበረ። እሱን የፌዴራል ጤና ጥበቃ ሚኒስቴር መስሪያ ቤት ባለሙያ በመላክ የቴክኒክ ድጋፍ በማድረግ ከክልሉ ጋር በመሆን መቋጣጥ ችሏል። ስለዚህ ቀጣይ ነገር እንዳይኖር አሁን ከድርጋት ተያይዞ የውሃ ማጓጓዝ ስራ ስላለ የመከተት እድሉ ሰፊ ነው። ያ በመሆኑ ምክንያት ለመጠጥ ውሃ የሚቀርበው ውሃ የታከመ እንዲሆን ነው የተደረገ ያለው። ስለዚህ የመጠጥ ውሃ ለማቅረብ የምናደርገው ጥረት ውሃን ከማከሚያ ኬሚካል ጋር ነው አብሮ የተሰራ ያለው። ለዚያ አንደ ዩኒሴፍ የመሳሰሉ ውሃ፣ መስኖና ኤሌክትሪክ ሚኒስቴር በየደረጃ ያለው እንደዚሁም ዓለም አቀፍ የሆኑ መንግስት ያለ ድርጅቶች አገር በቀል ድርጅቶች ስራ እየሰሩ የሚገኙት። በአሁኑ ሰዓት ድርቅና ረሀብ ለብዙ ሰው የማይነጣጠሉ ክስተቶች ሆነው ይታያሉ። ጉዳዩን በጥልቀት ካጠኑ ተመራማሪዎች በኩል ሲታይ ግን ድርቅና ረሀብ ወይንም የምግብ ዋስትና ዕጦት የግድ በአንድነት የሚጣመሩ ክስተቶች አይደሉም። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በተከታዩ ሳምንታዊው ቅንብር አፍሪቃ በጋዜጦች አፍሪቃ በጋዜጦች ሳይሆን አፍሪካ ነክ ርዕሶች ነው። ሁለቱ ርዕሶች ቆንጅት፣ እናቀያይራቸዋለን። ቦታ ሰኞ አፍሪቃ ነክ ርዕሶች ነው። ሁለቱንም አዘጋጅ አዳነች ፍሳሐዬ ናት። አፍሪካውያን አሁንም ዲሞክራሲን ይሻሉ በሚል የወጣ አዲስ ጥናት ላይ ያጠነጥናል። አፍሮ ባሮሜትር ከማንም ያልወገነ አህጉር አቀፍ የአፍሪቃ መገናኛ ብዙሀን መረብ ነው። የዚህ ጥናት ባለቤት አፍሪካውያን ለበርካታ ስርታት ሲጠይቁት የነበረው ዲሞክራሲ ከአራት ዓመታት በፊት አበቃለት ያለው ጥናት ከዚያ ጊዜ አንስቶም ክፉኛ ቁልቁለቱን ተያይዞታል ይላል በአሜሪካ ድምፅ ራዲዮ የእንግሊዝኛው ክፍል ባልደረባ ጆዲ ካፏ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ለአፍሪቃ ነክርሶች እንዲህ አቀናብረዋለች የ36 የአፍሪቃ ሀገሮች ዜጎች በዲሞክራሲ ላይ ያላቸውን አስተያየት ተጠይቀው መልስ ሰጥቷል የአፍሮባሮሜትርን ጥናት ዘገባ በዋና ኃላፊነት የመሩት ፕሮፌሰር ሮበርት ማትስ ናቸው በአውሮፓ የዘመን አቆጣጠር በ1980ዎቹና በ1990ዎቹ የመጀመሪያ ዓመታት በዓለም ደረጃ የዴሞክራሲ ጥያቄ የተበራከተበት ወቅት ሲሆን ሰፊው ሕዝብ ምን ያህል እንዲቀጥል እንደሚፈልግ የማወቅ ፍላጎት አደረብን። ዲሞክራሲን የማምጣት ፍላጎታቸው ምን ያህል እንደሆነ፣ አምባገነንነትን ላለመቀበል ያላቸው ፍላጎትስ ምን ያህል ነው? ለሚሉት ጥያቄዎች ምላሽ ለማግኘት ሰዎች ሁልጊዜ ዲሞክራሲ ይፈልጉ እንደሆነ ለማወቅ ተከታታይ ጥያቄዎችን ጠየቅን። ወታደራዊ አገዛዝን፣ የአንድ ፓርቲ ስርዓትን ወይም ጉልበተኛ ፕሬዚደንትን በመሳሰሉት ላይ ሰዎች ያላቸውን አመለካከት ጠይቀናል። ፕሮፌሰር ማስ ታዲያ ስለ አጠቃላዩ የጥናቱ ውጤት አብራርተዋል። ስድሳ ስምንት ከመቶ የሚሆኑት ምንጊዜም ቢሆን ዲሞክራሲ እንደሚመረጥ ገልጸዋል። ከሰባ ከመቶ እስከ ሰማንያ ከመቶ የሚሆኑት ደግሞ ወታደራዊንና የአንድ ፓርቲ ስርዓትን አይቀበሉም። ይሁንና ጥያቄዎቹ ሁሉ ተጠቃለው ሲታዩ ከዲሞክራሲ ጋር የተሳሰሩትን ጥያቄዎች የደገፉት አርባ ስድስት ከመቶ ብቻ ናቸው። ከሁለትና ሶስት ዓመታት በፊት ጥናት ባካሄድንበት ወቅት ዲሞክራሲን የሚደግፉትና የሚጠይቁት አፍሪካውያን ሃምሳ ስድስት ከመቶ ደርሶ ነበር። ዲሞክራሲን መደገፍም ሆነ ዲሞክራሲን የመጠየቁ ጉዳይ ለምን ቀነሰ? ለሚለው ጥያቄ ከቀለም ትምህርት ጋር የተያያዘ ነገር ነው ይላሉ ማት። ግልጽ የሆነው ነገር ምንድን ነው? ችግር ያለበት ምርጫ በተካሄደባቸው በእያንዳንዳቸው ሀገሮች ውስጥ ዲሞክራሲ እንዲኖር የመጠየቁ ጉዳይ ቀንሷል። አፍሪካ ውስጥ ዲሞክራሲን በሰፊው የሚደግፉት የቀለም ትምህርት ያላቸው ናቸው። አዲሱን ሚዲያ በስፋት ይጠቀማሉ፣ የፖለቲካ ሂደትን ይከታተላሉ። ትምህርት ቤት ውስጥ ስለ ዲሞክራሲ፣ ስለ ምርጫ፣ ስለ ምክር ቤቶችና ስለ ውክልና እንዲሁም ስለ መብትና ነፃነት ተምረዋል። በዛም ላይ ሰዎች ዲሞክራሲን የሚደግፉት የሚፈልጉትን ነገር ካስገኘላቸው ነው ብለዋል ማትስ ለአንዳንድ ሰዎች የኢኮኖሚ ጉዳይ ነው ማለት የእድገትና የእኩልነት መጓደልን መቀነስ ነው። ሌሎች ደግሞ ዲሞክራሲን የሚደግፉት መረጋጋትን፣ ሰላምንና ነጻነትን ያመጣል በሚል እምነት ነው። በፖለቲካ በኩል ደግሞ ሰዎች በዲሞክራሲያዊ አስተዳደር ስር መሆናቸውንና ዲሞክራሲን የመፈለጋቸውን ጉዳይ የሚወስነው የምርጫዎች አካሄድ እንደሆነ ለመረዳት ችለናል። የተካሄዱት ምርጫዎች ተአማኒነት ያላቸው ሲሆኑ ዲሞክራሲ እንዲኖር የሚጠይቁት ሰዎች ብዛት አይቀንስም፣ እንዲያውም ይጨምራል። በተካሄዱት ምርጫዎች ላይ ጥርጣሬ ሲኖር ግን ዲሞክራሲ እንዲኖር የሚቀርበው ጥያቄ በጣም ይወርዳል። በአንዳንድ የአፍሪቃ ሀገሮች ከሌሎቹ በበለጠ የዲሞክራሲ ፍላጎት እንዳለ ማጥስ አስገንዝበዋል ሴኔጋል ለምሳሌ ሞሪሸስን ወደ መሳሰሉት የቆየ ዲሞክራሲያዊ አሰራር ወዳላቸው ሀገሮች ብንሄድ ሰባ አራት ከመቶ በሴኔጎል ሁለት ሶስተኛ በቦትስዋና ሁለት ሶስተኛ በዛምቢያ ስድሳ ከመቶ ዲሞክራሲን ይደግፋሉ አይቮሪኮስትን ወይም ብሩንዲን በመሳሰሉት አዲስ የመድብለ ፓርቲ ስርዓት መስርተው ለመጀመሪያ ጊዜ ዲሞክራሲ እንዲዘልቅ በመታገል ላይ ባሉ ሀገሮች እንኳን ሳይቀር ዴሞክራሲን የሚደግፉት ሰዎች ቁጥር ከፍ ያለ ነው ይሁንና ቡሩንዲ ለአንድ ዓመት ተኩል ያህል የፖለቲካ ቀውስ ገጥሟታል። ግጭቱ የተጀመረው ባለፈው ዓመት መያዝያ ወር ላይ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን ለመቆየት እወዳደራለሁ ባሉበት ወቅት ነው። ተቃዋሚዎች የሀገሪቱን ህገ መንግስት ይጻረራል ቢሉትም እንደገና መመረጣቸው አልቀረም። ሞዛምቢክ ውስጥ ዲሞክራሲን የሚደግፉት ሰዎች ዘጠኝ ከመቶዎቹ ብቻ እንደሆኑ የአፍሮ ባሮሜትር ጥናት አመልክቷል። ሞዛምቢክ ላይ ይካሄድ የነበረው የእርስ በርስ ጦርነት እንደ አውሮፓ አቆጣጠር በ1992 ዓ ም ካበቃበት ጊዜ አንስቶ በ1994 ዓ ም ደግሞ የመጀመሪያው የብዙ ፓርቲዎች ምርጫ ከተደረገበት ጊዜ አንስቶ የአንድ የፖለቲካ ፓርቲ ስርዓት ሰፍኖ ነው የቆየው። የሰሜን አፍሪካ ሀገሮች ለዲሞክራሲ ያላቸው ድጋፍ መጠን በጣም ዝቅተኛ ነው። ለምሳሌ አልጄሪያ 21 ከመቶ፣ ሱዳን 17 ከመቶ፣ ግብፅ 13 ከመቶ እንደሆነ ጥናቱ አመልክቷል። የአፍሮ ባሮሜትር አጥኚዎች ግጭት፣ ኃይል ተጠቃሚነትና ፖለቲካዊ መነሳሳት ባልታየበት አዲስ አገር ደቡብ ሱዳን ሄደው ለመገምገም አልቻሉም። በአፍሪካ ከተማዎች ዲሞክራሲን የሚጠይቁ ሰዎች ብዛት ከፍተኛ ነው። በተለይም የሁለተኛ ደረጃ እና የዩኒቨርሲቲ ትምህርት ያላቸው ሰዎች በብዛት ዲሞክራሲን ይደግፋሉ። መካከለኛ ገቢ ያላቸው ነጋዴዎች ባለሙያዎችና በጽህፈት ስራ የተሰማሩ ሰዎችም የዲሞክራሲ ደጋፊዎች ናቸው። ይህ ቡድን ይመስለኛል ካለፉት አምስትና አስር ዓመታት ወዲህ አፍሪካ ውስጥ እያደገ ያለው በከፊል ከሚሰሩት ወይም ስራ ከሌላቸው ሰዎች ይልቅ ስራ ያላቸው ሰዎች ናቸው ይበልጥ ዲሞክራሲን የሚደግፉት። ፕሮፌሰር ማትስ እንደሚሉት ለዲሞክራሲ ያለው ድጋፍ የሚወሰነው ዜጎች የሚካሄዱት ምርጫዎች ነፃና ፍትሐዊ አድርገው ሲያዩዋቸው ነው። አንድ ፓርቲ የምርጫውን ውጤት አልቀበልም ካለ ጎጂ አንድምታ ይኖረዋል። አድማጮች፣ ስለ አፍሮ ባሮሜትር ጥናት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አድማጮች አሁን አንድ ሁለት ማጠቃለያ ዜናዎች አሰምተን እንሰናበታለን። የዩናይትድ ስቴትስ ተመራጩ ፕሬዚደንት ዶናልድ ትራምፕ ለአሸናፊነት በበቁበት ባለፈው ምርጫ ብዙ ሚሊዮን ሰዎች በህገ ወጥ መንገድ ድምጽ ሰጥተዋል ሲሉ የተናገሩትን ሀቅ የሚያጣሩ ወገኖችና ዋና ዋና የዜና ማሰራጫዎች ፉርሽ እያደረጉባቸው ነው። ትራምፕ በትዊተር ሲጽፉ በህገ ወጥ መንገድ ድምጽ የሰጡት ብዙ ሚሊዮን ሰዎች ቢቀነሱ በነፍስ ወከፍ በተሰጠው ድምጽ ዲሞክራቷን ሂለሪ ክሊንተንን አሸንፋቸው ነበር ብለዋል። ሂለሪ ክሊንተን ያሸነፉባቸው የሶስት ክፍላት ሀገር የህዝብ ድምጽ ውጤቶችንም ምንም ማስረጃ ሳይሰጡ ትራምፕ ጥያቄ አለኝ ተጠቅመዋል። ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ሎስ አንጀለስ ታይምስ እና ሌሎችም የዜና ማሰራጫዎች መሰረተ ቢስ ውንጀላ እንዳሉት ተሰምተዋል። አድማጮች፣ ለምሽቱ ያዝነውንም በዚሁ ማጠናቀቃችን ነው። የትግርኛው ስርጭት ይቀጥላል። እኛ ነገ ከምሽቱ ሰዓት ላይ እንመለሳለን። ያስተናገድናችሁ አሉላ ከበደና ቆንጅት ታዬ ነን። ደህና ደሩ።